radio Hagarnya report የኮቪድ አስራ ዘጠኝ ወረርሽኝን ለስድስት ወራት ከቆየ ከኢትዮጵያ አንድ መቶ ሰላሳ ዘጠኝ ቢሊዮን ብር የሚገምት ምርት እጦት ሊያጋጥማት ይችላል አለ በዚሁ ረገድ የተሰራ አንድ ጥናት። ይህ የተገለጸውም በሳይንስና ከፍተኛ ትምህርት ሚኒስቴር አስተባባሪነት የሚካሄደው ሳምንታዊውና በኮቪድ አስራ ዘጠኝ ላይ ያተኮረው አምስተኛ ውይይት ሲካሄድ ነው። ወረርሽኙ በሀገሪቱ ምጣኔ ላይ ሊያስከተል የሚችለው ተጽዕኖ የተመለከተው የኢትዮጵያ ኢኮኖሚስቶች ማህበር አስተባባሪነት የተዘጋጀውን ጥናት ያቀረቡት የአዲስ አበባ ዩኒቨርሲቲው ዶክተር ለፈረደ ችግሩ የዓለምን ኢኮኖሚ እርቃኑን ያስቀረ ክስተት ነው ብለዋል። በኢትዮጵያም በአቅርቦት ችግር፣ በፍላጎት መጨመርና አጠቃላይ የፋይናንስ ሂደት ላይ አደጋ መደቀኑን ገልጸዋል። በዚህም ቀድሞውኑ በርካታ ችግር ያለባት ኢትዮጵያ የቱሪዝምና የመስተንግዶ ግብርና፣ አምራች ኢንዱስትሪና የውጭ ንግድ ዘርፎች ክፉኛ እየተጎዱ መሆኑን ጠቅሷል። ጉዳት የሚያስከትሉ ነገሮችን ለይቶ የቅድመ መከላከል ስራ መስራት በተለይም በጤናው ዘርፍ በቀጣይ ሊደረጉ ከሚገባቸው ጉዳዮች መካከል እንደሚገኙበትም ጠቁሟል። በተጨማሪም እየተተገበረ የሚገኘውን የሴፍቲኔት መራ ግብርም በከተማም በገጠር ማስፋት የመሰረታዊ ፍጆታ አቅርቦት ሰንሰለቶችን የህብረት ስራ ማህበራትና አምራች ኢንዱስትሪ ዘርፍ ላይ በማተኮር መልሶ ማጠናከር አስፈላጊ መሆኑን ጠቁመዋል። የወረርሽኙ ማህበራዊ ተጽዕኖችን በተመለከተ ዶክተር የራስ ወርቅ አድማሴ ህዝቡ አወናባጅና አሳሳሽ መረጃዎች እንዳይደርሱት ማድረግ እንደየአካባቢውና እንደየእውቀት ደረጃው መረጃ ማሰራጨት ህብረተሰቡን ለመታደግ ይረዳል ብለዋል በጥናታዊ ወረቀት ያመለከታቸው ይበንዲ እንዳለ በሀገራችን የኮሮና ቫይረስ የተገኘባቸው ሰዎች ቁጥር ሁለት መቶ ሰባ ሁለት ደርሷል። እስከ ትላንትና ድረስ ትላንትናው ድረስ በሀ አራት ሰዓት የላቦራቶሪ ምርመራ ሶስት ሺ አምስት መቶ ሰማንያ ሰዎች ተመርምረው ዘጠኝ ሰዎች ቫይረሱ እንደተገኘባቸው ነው የጤና ሚኒስቴር ሪፖርት ያደረገው። በዚህ መሰረት በኢትዮጵያ ውስጥ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር ሁለት መቶ ሰባ ሁለት ደርሷል። ከዚሁ ከኮሮና ቫይረስ ስርጭት ሳንወጣ ፍቼ ጫምባላላ የኮሮና ቫይረስ ስርጭትን ለመከላከል በአደባባይ እንዳይከበር የሲዳማ የሀገር ሽማግሌዎች ስለመወሰናቸው ተነግረዋል። የሲዳማ የሀገር ሽማግሌዎች ወይም አያንቶች በዓሉ ግንቦት አስራ ሁለትና አስራ ሶስት ተከብሮ እንዲሁንም ቀን ስለመቁረጣቸው ነው የተነገረው። ወረርሽኝ ጦርነትና ረሀብ እንዲሁም የታላቅ ሰው ሕልፈት ሲከሰት ፊቼ ጫምባላላ በዓል በአደባባይ የማይከበር መሆኑ ታሪካዊ አመጣጥ ያለው መሆኑን የገለጹት አያንቶቹ በዓሉ የኮቪድ አስራ ዘጠኝ ስርጭትን ለመከላከል ዘንድሮ አደባባይ እንዳይከበር ወስ ተወስኗል። በኮሮና ወረርሽኝ አማካኝነት ሊከሰት የሚችለውን ችግር ከግምት ውስጥ በማስገባት በታላቁ ወይም ሶሬሳ ጉደማሌ ሆነ በወረዳና በቀበሌ ደረጃ በዓሉ በአደባባይ ማክበር የማይቻል እንደሆነም የሀገር ሽማግሌዎች ገልጸዋል። የሲዳማ ሕዝብ ዋና አስተዳዳሪ የሆኑት አቶ ደስታ ላይ ደግሞ የኮቪድ አስራ ዘጠኝ ወረርሽኝን በዓለም አቀፍ ደረጃ እያስከተለ ያለውን ሰብአዊ ማህበራዊና ኢኮኖሚያዊ ቀውስ መነሻ በማድረግ የሀገር ሽማግሌዎቹ የወሰኑት ውሳኔ በመንግስትም በኩል ተቀባይነት ያለው መሆኑን ገልጸዋል። አቶ ደስታ በዓሉ ይዘቱን ጠብቆ አካሄዱን ብቻ በመቀየር አባቶች ባስቀመጡት መንገድ መከበር እንዳለበት መናገራቸውን ከሀዋሳ የህዝብ ግንኙነት የተገኘው መረጃ ያመለክታል። የዘንድሮ የሲዳማ ብሔር ዘመን መለወጫ በዓል የሆነው ፊቼ ጨንበላላ ሲከበር አስከፊውና የኮሮና ወረርሽኝ ታሳቢ ያደረገ እንዲሆን ነው፣ በአባቶቹ በይፋ ለህብረተሰቡ መልእክት ያስተላለፉት። ከኮሮና ቫይረስ ስርጭት ጋር በተያያዘ ወደምናመራበት ሌላኛው ዜና ስንጓዝ የአዲስ አበባ ፖሊስ የአፍና የአፍንጫ መከላከያ አላደረጉም በሚል ከአንድ ሺ ሶስት መቶ በላይ ሰዎች ማሰሩን ከትናንትና በስቲያ ምሽት አስታወቀ። በተለያዩ የአዲስ አበባ ከተማ አካባቢዎች የአስቸኳይ ጊዜ አዋጅ በተላለፉ ከአንድ ሺ ሶስት መቶ በላይ ሰዎች የአፍና የአፍንጫ መከላከያ ባለመጠቀማቸው ለስር መዳረጋቸውን የአዲስ አበባ ፖሊስ ኮሚሽን ገልጿል። የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፈንታ ለኢትዮ ኤፍኤም እንዳሉት የታሰሩ ሰዎች ምን እርምጃ ይወስድባቸዋል የሚለውን በቀጣዩ ማብራሪያ እንሰጣለን ብለዋል። በማብራሪያቸው ሕግ አስከባሪው የፖሊስ አባላት ራሳቸው የፊት መሸፈኛ ሳያደርጉና ርቀታቸውን ሳይጠብቁ ሲንቀሳቀሱ ይስተዋላል ለምን ሆኑ ለሚለው ጥያቄ ኮማንደር ፋሲካ እነሱም እንደ ህዝብ የግንዛቤ ትምህርት ይሰጣቸዋል፣ ተላልፎ የሚገኝ የፖሊስ አባል ላይ ደግሞ አስተዳደራዊ እርምጃ እንወስዳለን ሲሉ ምላሽ ሰጥተዋል። እየወሰድን ባለነው እርምጃ ከህዝቡ ድጋፍ እያገኘን ነው። እየታሰረ ያለውም ብዙ ህዝብ ከሚበዛባቸው አካባቢዎች የተያዙ ናቸው ብለዋል ኮማንደር ፋሲካ። በእንዲህ እንዳለ የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ የአፍና የአፍንጫ መከላከያ አላደረጉም በሚል እየተፈጸመ ያለውን እስር አወግዛለሁ ብሏል። የኮሚሽኑ ኮሚሽነር ዶክተር ዳንኤል በቀለ እንደተናገሩት የአዲስ አበባ ፖሊስ ኮሚሽን የአፍና አፍንጫ መከላከያ አላደረጉም በማለት በጎዳና ላይ ሰዎችን እያሰረ ያለው ከህግ ውጭና የዘፈቀደ እርምጃ ነው፣ በአስቸኳይ ሊቆምም ይገባል ብለዋል። የኢትዮጵያ የሰብአዊ መብት ኮሚሽን አዲስ አበባ ፖሊስ የአፍና አፍንጫ መከላከያ አላደረጉም ማለቱ አግባብ አለሙ መሆኑን ነው የማሰምርበት ብለዋል። በአዋጁ መሰረት የተጣለው ግዴታ የሚለው ሕዝባዊ አገልግሎት በሚሰጥባቸው ስፍራዎችና ብዙ ሕዝብ በሚገኝባቸው አካባቢዎች ላይ ግዴታ የጣለ ቢሆንም የአዲስ አበባ ፖሊስ ኮሚሽን እየወሰደ ያለው እርምጃ የዘፈቀደ ነው። እርምጃውን እጅግም በአስቸኳይ ሊያቆም ይገባል ብለዋል። ሕዝባዊ አገልግሎት በሚሰጥባቸው ስፍራዎችና ብዙ ሕዝብ ከሚበዛባቸው አካባቢዎች ውጪ በጎዳናዎች ላይ አፍና ፍንጫ መከላከያ አላደረጋችሁም በማለት ሰዎችን ማሰርና በአንድ ቦታ ማስቀመጥ ተመጣጣ ያስቀጣኛ ያልሆነ እርምጃ መሆኑን ነው ዶክተር ዳንኤል የተናገሩት። ቅዱስ ሲኖዶሱ የተዘጉ የቤተ ክርስቲያን በሮች ክፍት ሆነው መንፈሳዊ አገልግሎት በጥንቃቄ የተግባራት ተግባራት እየተመራ እንዲፈጸም ስለማዘዙ ተነግሯል። በዚህ መሰረት ጠቅላይ ቤተ ክህነት ከመንግስት ጋር በመነጋገር ትእዛዙ እንዲፈጸም ነው መመሪያ የሰጠው። አገልግሎቱን በጥንቃቄ ተግባራቱ መሰረት ለማስፈጸም አጥቢያዎችም ኃላፊነት ይውሰዱ ብሏል። የሰንበት ትምህርት ቤቶችን በማስተባበር መንፈሳዊ አገልግሎቱ በአግባቡ እንዲከናወንም መደረግ አለበት ብሏል። የቅዱስ ሲኖዶሱ በዚህ መሠረት የጥምቀቱ፣ የቁርባኑ፣ የተክሊሉ፣ የፍትሃቱ ርቀትን ጠብቆ በተገቢው የልኡካን ቁጥር እንዲፈጸም ፈቅጃለሁ ብሏል። ቅዱስ ሲኖዶሱ የቤተ ክርስቲያን በር በግድ እየተዘጋ በፖሊስ የሚደረገው ጥበቃም አላስፈላጊ ነው ሲል ትችት አቅርቧል። ቋሚ ሲኖዶሱ በስሜ እየተደረገ እንጂ የእኔ ውሳኔ አይደለም ሲልም እስካሁን ድረስ የተከናወኑ ውሳኔዎችን አስተባብሏል። የጠቅላይ ቤተ ክህነት ጸረ ኮቪድ አስራ ዘጠኝ የተስፋሉ አብይ ልጅ ብርሃይልም ሪፖርቱ ለመልአተ ጉባኤው አቅርቦ ውይይት ተከናውኖበታል። አስቸኳይ አዋጁን በማስፈጸም ሰበብ ፖሊስ በአገልጋዮችና ምዕመናን ላይ ጥቃቶችና ማጥላላቶች መፈጸማቸውንም ቅዱስ ሲኖዶሱ አወግዛለሁ ብሏል። ማንንም እገዛ ሳንጠይቃቸው በራሳቸው ፍላጎት እየተሳደቡና እየደበደቡ ከፍተኛ ያህል እርምጃ በምዕመናንና በአገልጋዮች ላይ ከመውሰዳቸውን በላይ ሥርዓቷን የሚያጥላሉ የሌላ እምነት ተከታይ ፖሊሶችም በእንቅስቃሴ ላይ ነበሩበት ብሏል። ቅዱስ ሲኖዶሱ በመግለጫው ለኤስቤስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።